ኬንያ በቻይና ውሃን ግዛት በተቀሰቀሰው የኮሮና ቫይረስ ወረርሽኝ ምክንያት ወደ ሀገር መመለስ ያልቻሉ ዜጎቿን ለመደጎም ገንዘብ መመደቧን ይፋ አድርጋለች። የኬንያ የጤና ሚኒስቴር ዲሬክተር ድጋፉ ለትምህርት ሄደው ቻይና ውሃን ግዛት የሚገኙ የሀገራችንን ዜጎች ለመርዳት የሚውል ነው ብለዋል። ገልሞ ዳዊት ተጨማሪ አለው የኬንያ መንግስት በቅርቡ በቻይና በተከሰተው የኮሮና ቫይረስ ምክንያት ከቻይና ውሃን ግዛት ወደ አገር መመለስ ላልቻሉ ተማሪዎችን ለመደገፍ የሚሆን 1.3 ሚሊዮን ሺሊንግ ወይም 13 ሺህ የአሜሪካን ዶላር መመደቡን አስታወቀ። የኬንያ ጤና ጥበቃ ሚኒስቴር ዲሬክተር ዶክተር ፓትሪክ አሞት የተመደበው ገንዘብ በወረርሽኙ ምክንያት በምግብ እጦትና የተለያዩ ችግሮች ተጋልጦ በተለይ በቻይና ውሃን ግዛት ላሉ ዜጎቿ ነው ብለዋል to support the ልጆቻቸው ቻይና የሚገኙ ቤተሰቦች የምክር አገልግሎት እንዲያገኙ ከኬንያ ቀይ መስቀል ማኅበር ጋር ተባብረን እያደረግን ነን። በተጨማሪም በወረርሽኙ ምክንያት ወደ ሀገር መመለስ ላልቻሉት ዜጎች የገንዘብ ድጋፍ ይሰጣቸዋል። ዶክተር አሞት በቻይና ውሃን ግዛት አሁን ከመቶ በላይ ኬንያውያን እንዳሉ ገልጸው ከዚህም ዘጠና አንዱ ለትምህርት ሄዱ፣ የተቀሩት ደግሞ የአክሮባት ዝግጅት ለማቅረብ ቻይና የነበሩ ናቸው ብለዋል። የኬንያ መንግስት ድጋፉን ያደረገው በውሃን ያሉ ኬንያውያን በምግብ እጦቱ እየተቸገሩ መሆናቸውን በማህበራዊ ሚዲያ ከተሰራጨ በኋላ ሲሆን፣ ወረርሽኙ ወደ ኬንያ እንዳይገባ መንግስት ከቻይና ወደ ኬንያ የአየር በረራ እንዲቋረጥ በመወሰኑ ተማሪዎቹ ላልተወሰነ ጊዜ ባሉበት ይቆያሉም ተብለዋል። የኬንያ መንግስት ቃል አቀባይ ሳይሬ ሰጉና በበኩላቸው አስፈሪው ቫይረስ ወደ አገራቸው እንዳይገባ መንግስት ተገቢ ጥንቃቄ እየወሰደ መሆኑን ትናንት ተናግረዋል። ለአገር ጋዜጠኞች በተናገሩበት ወቅት የጸጥታና የሕክምና ባለሙያዎች በሁሉም 34ቱ የኬንያ መግቢያና መውጫዎች ተገቢ ክትትል እየተደረገ መሆኑን ተናግረው የቫይረሱ ምልክት ለታየባቸው ሰዎች የምርመራ አገልግሎት የሚሰጥ በተሙከራም መዘጋጀቱን ገልጸዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ